የተዋቡ አውራ ጎዳናዎች፣ ሰማይ ጠቀስና አንጸባራቂ ህንፃዎች ያሏት ኩዌት ላለፉት አስርት ዓመታት ከተለያዩ ሀገራት የሚመጡ ሰራተኞችን የምትስብ ማግኔት ሆና ቆይታለች። በንጉሥ የምትተዳደረዋ ሀገር ስራም ሆነ አዲስ የመኖሪያ ስፍራ በሚፈልጉ ተመራጭ ነበረች። ሆኖም ይህ ገጽታዋ ከደበዘዘ ሰነበተ። ኩዌት የተወሰኑ ሰዎችን ነው አሁን ወደ ግዛቷ እንዲገቡ የምትፈቅደው። ስደተኛ ግን መሆን የለበትም። ጦርነት የሚሸሸው የሶሪያ ስደተኛ የ29 ዓመቱ የኩዌት ዜጋ አብደላ እንደሚለው ምንም ቢሆን ወደ አውሮፓ መምጣትን ነው የሚሻው። ምክንያቱም ከአረቡ ዓለም የተሻለ ነው ብለው ያምናሉ። ይህ ነው አጠቃላይ ግምቱ። ግን በአጎራባችነት የሚገኙ ሀገራት ስደተኞች አልቀበልም በማለታቸው ወደ አውሮፓ ለመሰደድ መገደዳቸው ያስገርማል። ግጭት ጦርነቱ ሀገራቸው ውስጥ ከተጀመረ አንስቶ በጣም ጥቂት ሶሪያውያን ናቸው ወደ ኩዌት የገቡት። እነሱንም ከሌላ ሀገር ለስራ እንደመጣ ሰው እንደምታስተናግድ ነው የፖለቲካ ተንታኙ ሻፊቅ ጋህብራ የሚናገሩት። ወደዚህ መምጣት የቻሉት የስራ ውል ያላቸው ሶሪያውያን ብቻ ናቸው፣ ወይም ደግሞ በስራ ውል ምክንያት ኩዌት ውስጥ የሚኖር ሶሪያዊ ቤተሰቦች ናቸው። ይህን የምታደርገው ኩዌት ብቻም አደለችም። ሌሎቹም የባህረ ሰላጤው አረብ ሀገራት ስደተኞችን መቀበሉ ከብዷቸዋል። ለዚህም ሻፊቅ ካብራህ እንደሚሉት መልካ ምድራዊ አቀማመጡ ብቻ ሳይሆን የማህበረሰቡ መዋቅርም አሉታዊ ሚና ይጫወታል። ኩዌት ከሱሪያ ጋር በድንበር አትገናኝም። በዚህ ምክንያት የስደተኞች ኢላማ ባለመሆኗ በዚህ ጉዳይ ከመቸገር ተርፋለች። በዚህም ላይ መዘንጋት የሌለበት ኩዌቶች ራሳቸው ከሀገሪቱ የሕዝብ ቁጥር አርባ በመቶ ብቻ ሲሆኑ የተቀረው በጥገኝነት የሚኖሩባት መሆኗን ያውቃሉ። ኩዌት ስደተኞችን በመቀበል ፈንታ በርከት ያለ የገንዘብ እርዳታ ነው የሰጠችው። ባለፈው ጎርጎሮሳዊ ዓመት 2015 ብቻም ግማሽ ቢሊየን ዩሮ ገደማ ለግሳለች። ለልግስናዋም ቀደም ሲል በተባበሩ መንግስታት ድርጅት ዋና ጸሐፊ ባንጊሙን ተመስግናለች። የኩዌቱ ራዕይ ተቋም የፖለቲካ ተንታኝ ሂንዲ ፍራንስ ግን ለሰዎች ተገን የመስጠት ፈቃደኝነቱ ከገንዘብ በላይ ነው ሲሉ ይተቻሉ። እኔ እንደማምነው ሰዎች በፍጥነት የሚፈልጉት የሚጠጉበት ስፍራ እንጂ ገንዘብ አይደለም። ሰዎች ከቤተሰቦቻቸው ጋር እንደ ሰው አዲስ ሕይወት የሚጀምሩበት እድል ማግኘት ይፈልጋሉ። የባህረ ሰላጤው ሀገራት በርካታ ስደተኞችን መቀበል ይኖርባቸዋል ባይ ነኝ። ያንን ማድረግም ይችላሉ። ኩዌት፣ ኳታር፣ ባህሬን፣ ኦማን፣ የተባበረው አረብ ኤሚሬቶች እንዲሁም ሳዑዲ አረቢያ ስደተኞችን የሚመለከተውን የተባበሩ መንግስታት ድርጅት ድንጋጌ ያልፈረሙ ሀገራት ናቸው። ራሳቸውንም እንደ ስደተኛ አስተናጋጅ ሀገር አድርገው አይቆጥሩም። ለምሳሌ የፖለቲካ ተንታኟ ሂንዲ ፍራንስ ሊባኖሳውያን ከሆኑት ወላጆቻቸው እዛው ኩዌት ውስጥ ቢወለዱም የኩዌት ዜግነት የላቸውም። በሌላ በኩል ለስራ ወደ ኩዌት መጥተው ፈቃዳቸው ያለቀ ሶሪያውያንም እጣፈንታ አይታወቅም። የኩዌት ዜጋ የሆነው አብደላ በዚህ አካሄድ አይስማማም። ሀገሩ ለዘብ ያለ የስደተኛ አስተዳደር መመሪያ ቢኖራት ይመኛል። ስደተኞችን ተቀብለን በስርዓታችን ውስጥ ማካተት ይኖርብናል ባይ ነኝ። ኩዌት በርካታ ስደተኞችን በማስተናገድ ትታወቃለች። ምናልባት ስደተኞች ልላቸው ላይገባኝ ይችላል፣ ግን በተለይ በትምህርቱ ዘርፍ ግሩም ስራ የሚያከናውኑ ፍልስጤማውያን እዚህ ይኖራሉ።